የኢትዮጵያ የሕዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ህይወታቸውን ላጡ ወገኖች የሶስት ቀናት ብሔራዊ ሀዘን አውጇዋል። በምክር ቤቱ አፈ ጉባኤ ስም ዛሬ አረብ የወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ ም ጀምሮ ለሶስት ቀናት በአደጋው ህይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑን አስታውቋል። በተያያዘ ዜና በከፋና በቤንች ሸኮ ዞኖች ከትናንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ህጻናትን ጨምሮ ስድስት ሰዎች መሞታቸውን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ቢሮ አስታውቋል። የሀዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው። የህዝብ ተወካዮች ምክር ቤት በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝድቅ በለ በተከሰተው የመሬት መንሸራተት አደጋም ሕይወታቸውን ያጡ ወገኖች የሚታሰቡበት የሶስት ቀናት ብሔራዊ ሐዘን እንዲታወጅ መወሰኑን ዛሬ አርብ ባወጣው መግለጫ አስታውቋል። በምክር ቤቱ አፈ ጉባኤ በአቶ ታገሰ ጫፎ ስም በወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ ም ጀምሮም ለሶስት ቀናት በአደጋው ሕይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑ ተገልጿል። አደጋው ምክር ቤቱ በእረፍት ላይ እያለ የተከሰተ መሆኑን መግለጫው አመልክቶም ብሔራዊ የሐዘን ቀንና የአገሪቱ ሰንደቅ ዓላማ ዝቅ ብሎ የሚውለበለበት ሁኔታ በአፈ ጉባኤው እንደሚወሰን በሰንደቅ ዓላማው አዋጅ ቁጥር 863 ህዝባር 2006 አንቀጽ ሁለት ላይ መደንገጉን አመልክቷል። በተያያዘ ዜና በደቡብ ምዕራብ ኢትዮጵያ ክልል በከፋና በበንች ሸኮ ዞኖች ከትናንት በስቲያ ረቡ ሌሊት በደረሰ የመሬት መንሸራት ሰደጋም ሁለት ህፃናትን ጨምሮ ስድስት ሰዎች መሞታቸውን የክልሉ ፖሊስ ኮሚሽንና የክልሉም የኮሚኒኬሽን ቢሮ አስታውቀዋል። ከትናንት በስቲያ ረቡ ሐምሌ 17 ቀን 2016 ዓ ም ለአሙስ አጥቢያ ሌሊት ከስምንት ሰዓት በኋላ በክልሉ ከፋ ዞን በተከሰተ የመሬት መንሸራት አደጋ የሰዎች ህይወት ማለፉን የክልሉም የፖሊስ ኮሚሽን የህዝብ ግንኙነት ዲሬክተር ኢንስፔክተር ደጀነ አሰፋ በስልክ ለአሜሪካ ድምጽ ገልጸዋል። ኢንስፔክተር ደጀነ በአደጋው የተፈናቀሉ ነዋሪዎች ስለመኖራቸውና ተጨማሪ ጉዳት እንዳይከሰት በመስጋት መቶ አርባ ስምንት አባ ወራዎች አካባቢውን እንድለቁ መደረጉን ማስታውቀዋል። እዚሁም አደጋ የደረሰው በከፋ ዞን ዴቻ ወረዳ ሞዲዮ ጎንቦራ ቀበሌ ቁጥር ሶስት መንደር ተብሎ በሚጠራበት ሐምሌ አስራ ሰባት ቀን ለአስራ ስምንት አጥበ ከሌሊቱ ስምንት ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት ሰተውናዳ አባት ሁለት ሕጻናትና ህይወታቸው ሲያልፍ አንድ የልጆቹ እና ከባድ አካል ጉዳት ደርሶባት ቦንጋ ገብረ ጻዲቅ ሻው ሆስፒታል በሕክምና ላይ የምትገኝ ሲሆን ሌሎች አንድ መቶ አርባ ስምንት አባወራዎች ከነቤተሰቦቻቸው የተፈናቀሉበት ሁኔታ አለ። እዚህ ላይም የቤት እንስሳት ሻ ማሳ የነበረው እንሰት፣ ኮረሪማ፣ ቡና የተለያዩ ማሳው ላይ ጉዳት የደረሰበት ሁኔታ አለ። በተመሳሳይ በዚሁ በደቡብ ምዕራብ ኢትዮጵያ ክልል በቤንች ሸኮ ዞን ሰሜን ቤንች ወረዳ በተከሰተው የመሬት መሰንጠቅና መናድ አደጋም ጉዳት መድረሱን ኢንስፐክተር ደጀነ ተናግረዋል። ሰሜን ቤንች ወረዳንና ደቡብ ቤንችን የሚያገናኘው መንገድ የመሰንጠቅ አደጋ ደርሶበታል። ወደ ሁለት መቶ ስምንት የሚጠጉ ማህበረሰብ ክፍሎች ከዚሁም ተፈናቅሮ በትምህርት ቤቶች አካባቢ እንዲጠለሉ የተደረገ የሚያሳልፍበት በዚሁ ዞን ከሐምሌ አስራ አምስት ቀን ሁለት ሺ አስራ ስድስት ዓመ ምት አንስቶም በጉራ ፈርዳ ወረዳ በተከታታይ እየጣለ ያለውን ከባድ ዝናብ ተከትሎም በተከሰተ ተመሳሳይ አደጋ የሶስት ሰዎች ሕይወት ማለፉና በንብረት ላይ ጉዳት መደርሱን የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ አስታውቋል። አስክሬናቸውም እስካሁን እየተፈለገ መሆኑንም አመልክቷል። በወረዳው በኮመታ ቀበሌ እየጣለ ባለው ከባድ ዝናብ ሳቢያ ሶስት ሄክታር መሬት የሚሆን ደን በናዳው ምክንያት መውደሙንም ገልጿል። ካለፈው ሳምንት ሐምሌ 14 ቀን ስድስት ዓ ም ጀምሮ የጎፋ ዞን ገዘ ጎፋ ወረዳን ጨምሮ በደቡባዊ የኢትዮጵያ አካባቢዎች በጥቂት ቀናት ውስጥ በመቶዎች የሚቆጠሩ ሰዎችን ህይወት የተቀጠፈ የመሬት መንሸራተት አደጋዎች ተከስተዋል። አደጋዎችን በተመለከተ የአሜሪካ ድምጽ ያነጋገራቸው በሐዋሳ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገን የታለልኝ የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ለናዳ የተጋለጡ ናቸው ብሏል። አጠቃላይ የኢትዮጵያ መልክዓ ምድር ካየን ሜዳማ አለ፣ ተራራማዎች አሉ እና ስምጥ ሸለቆ እና በተለያየ የተራራማ አካባቢ ነው የሚሸፈነው። እና ያ መልካ ምድር ልዩነት ለመሬት መንሸራተት ምክንያት ይሆናል። እና ደቡባዊ ክፍል አሁን ለምን በዛ ሌላ የዝናብ መጠኑ ወደ ደቡብ ከፍተኛ ዝናብ መጠን አለ። ክረምቱ ቀደም ብሎ ነው የገባው። አሁንም እየቀጠለ ነው። እና ይሄ አንዱ ምክንያት ነው። አደጋዎቹ ከመልካምድራዊ ገጽታ ጋር ተያዘም የመሬት አጠቃቀም ችግርን እንዲሁም ከባድ ዝናምን ተከትለው የሚከሰቱ መሆናቸውን ባለሙያ ወገን ያስረድተዋል። ምንድነው ይሄ ከመሬት አጠቃቀሙ አሁን ለኢንፍራስትራክቸር ለተለያዩ ለመንገድ ስራዎች ስንጠቀም ተራራን ይቆርጣሉ። መንገዶች ሲያልፍ ያ ተራራ ሲያልፍ ተዳፋትነቱ የበለጠ ደግፎች ይዞት የነበረውን ከስር የደገፈውን ድጋፍ እያነሳዋል እና ያ ድጋፉ ሲያጣ የመንሸራተት እድሉ ይጨምራል። ሌላው ሰዎች የህዝብ ቁጥር እየጨመረ ነው። የመሬቱ አነስተኛ ነው። ተራራማ አካባቢ የሚኖሩ ሰዎች ተራራውን ነው የሚጠቀሙት ለተለያየ የእርሻ ምርት ለመጨመር ያ ምናልባት በላዩ ላይ የነበረውን እጽዋቶችን የማንሳት የበለጠ ተጋላጭ ያደርገዋል። ለእርሻ ሲባል፣ ለተለያየ እንቅስቃሴ ዛፎችን መቁረጥ ደግፎት ይዞት የነበረውን ነገር ማሳጣት፣ ድጋፉን ማሳጣት፣ ሌላኛው አንዱ የመሬት አጠቃቀም ጋር የተያያዘ ነው። ስለ መፍትሄው የጠየቁት ባለሙያው መፍትሄው አካባቢው ላይ የተጋላጭነት ካርታዎችን መስራት እዛ አካባቢ ስንት ሰው ነው የሚኖረው፣ ስንት ሰው ነው ተጋላጭ የሚለውን በእንግሊዝኛ ዞኔሽን ማፕ ወይም ደግሞ የተጋላጭነት እዛ አካባቢ ምን ያህል ሰው ነው የሚጋለጠው፣ የትኛው አካባቢ ነው ለዚህ ተጋላጭ የሆነው አካባቢ የሚለውን የአካባቢውን የተጋላጭነት ልየታ መስራት ነው። ከዛ በኋላ ግን ሰዎች ብዙ ተጋላጭ ከሆኑ ያንን አካባቢ በተወሰነ ጊዜ ለምንም አይነት ጥቅም እንዳይውል ማድረግ፣ ወደ ተለያዩ ቦታዎችን ሰዎችን ማንሳት አንደኛው መፍትሄ ነው። በጥቂት ቀናት ውስጥ ተከታትለው በደረሱት የመሬት መንሸራት አደጋዎች በመቶዎች የሚቆጠሩ ነዋሪዎች ሕይወት አልፏል። የቀሪ ቤተሰቦቻቸውም ኑሮ ተመሳቅሏል። ትናንት አራተኛ ቀኑን ባስቆጠረው በጎፋ ዞን ገዜ ጎፋ ወረዳም በአደጋው ብቻ እስካሁን ሁለት መቶ ሀምሳ ሰባት ሰዎች መሞታቸውን የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በሚጫሩም ዩንኦቻት ትላንት ባወጣው መግለጫ ገልጾም የሟቾች ቁጥርም እስከ 500 ከፍ ልል እንደሚችል አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም